ከሶስት ዓመታት እጅግ አድካሚ ጥረትና ሶስት ሙከራዎች በኋላ በመጨረሻው ለአሳዳጊ ወላጅነት የበቁ በዚህ በዩናይትድ ስቴትስ የሚኖሩ ባልና ሚስት ናቸው። በሀገሪቱ የተደነገጉትን የጉዲፈቻ አፈጻጸም የሚመራባቸውን ሕጎች ተከትለው በደንቡ መሰረት የሚያሳድጉት ልጅ ፍለጋ ወደ ሀገራቸው የተጓዙት ባልና ሚስት ሕግን ማክበርና መከተል ብቻውን ህልማቸውን እውን ለማድረግ ቀላል አላደረገላቸውም። ለተደጋጋሚ አሳዛኝ አጋጣሚዎችና የመጭበርበር ሙከራዎችም ጭምር ቢጋለጡም ተስፋ ሳይቆርጡ ውጣ ውረድ ከበዛው ረጅም ጉዞና ያልታከተ ጥረት በኋላ በመጨረሻ የአንዲት የሁለት ዓመት ህፃን አሳዳጊ ወላጆች የሆኑበትን አጋጣሚና ፈተናዎች ተሞክሯቸውን ለሌሎች በእኛ መንገድ ለሚሄዱ ትምህርት ቢሆን ሲሉ አካፍለውናል። አቶ ሰሎሞን ለማና ወይዘሮ ሶፋኒት ተፈራ ይባላሉ። የልጃቸውን የመጀመሪያ ገና ገጠመኞች ይዞ ገና ዋዜማ በእንግድነት የጋበዛቸው አሉላ ከበደ ለምሽቱ የባህልና ማህበረሰብ እንግዶች አድርጎ አወያይቷቸዋል። በድጋሚ አመሰግናለሁ አቶ ሰለሞን ለማና ወይዘሮ ጽፋን ተፈራ። የገጠሟችሁን ፈተናዎች በየተራ እንድንመለከት፣ አንዴ ልጅ ለማሳደግ ከወሰናችሁ በኋላ የሄዳችሁበትን መንገድ አጀማመሩን አጫውትን እስኪ። አቶ ሰለሞን መጀመሪያ እኛ ልጅ እናሳድጋለን ብለን ወስነን ፕሮሰሱን ጀምረን አጠናቀን ሰነዶቹን ይዘን ኢትዮጵያ ስንሄድ ሁለት ልጅ ነበር ያል ነው ሁለት ልጆች በአንድ ጊዜ እና እንደውም በቤተሰብም መካከል በቅርብ ጓደኞቻችን በሁለት እንዴት ትጀምራላችሁ? ለምን አንድ አርጋችሁ መጀመሪያ ከዛ በኋላ እንትናትሉም ሲሉ ወንድምናት ከተገኙ በዛውም ደግሞ ፕሮሰሱን ከጀመርነው በአንድ ላይ ማድረግ ይሻላል ብለን ያ ነበር የኛን እና ሁለት ልጆች ነበር የምንፈልገው። ከተገኘ ወንድምናት ካልተገኘም ደግሞ አንድ ወንድ አንድ ሴት እና ከሴቶች ጉዳይ ሚኒስቴር የተሰጠንን ኢንፎርሜሽን ይዘን በየቦታው መሄድ ጀመርም ማለት ነው። ክበበ ፀሀይ መጨረሻ ላይ አዳፕት ያደረግነው ከዛ ነው። ከክበበ ፀሀይ የመንግስት ድርጅት ነው፣ ህጻናት ማሳደጊያ ህጻናት ማሳደጊያ በየቦታ ሄድም። ስንሄድ የሚገርመው ነገር ልጆች የሉም፣ ሁሉም ተይዘዋል ነው የሚሉን። አንድ ቦታ ስንሄድ እንደዚህ፣ አይ እዚህ ምንም ልጅ የለም መጠበቅ አለባችሁ እና ግራ ተጋብቶን ነበር። ምክንያቱም ከኢትዮጵያ ብዙ ሰው እናያለን በዛ ላይ ደግሞ እዛ ብዙ ችግር አለ። እንዴት ልጅ አይኖርም? እንዴት ግራ የሚያጋባ ነገር ነበረ። ምንድን ነው ምክንያቱ? የደረሳችሁበት የተለየ ሁኔታ አለ? ብዙ ምክንያቶች አሉ። ብዙ የሚደረግ ነገር አለ። በገንዘብ በኩል ብዙ የሚደረጉ ነገሮች አሉ። እንደዚሁም ደግሞ ገንዘብ ስጡን እንጂ የፈለጋችሁትን ልጅ እናመጣለን ሁሉ ሚሉ ነበሩ። እኛ ግን በእንደዚ ነገር ውስጥ ማድረግ አልፈለግንም ነው። በትክክል መንገዱ ነው መስራት የፈለግ ነው። ያ ግን ቀላል አልነበረ አልነበረም። ብዙ ውጣ ውረድ ነበረ። በጣም ብዙ ውጣ ውረድ ነበረ። እና በመጨረሻም ያችን ልጅ ለማግኘት እና ለመውሰድ ቻላችሁ? አልቻልንም። ምን ተፈጠረ? ሌላ አሳዛኝ አጋጣሚ ያጋጠመን እኛ ተመልሰን መጥተናል እዚህ ሁሉ ነገር ክል ነው ብለን በጉጉት እየጠበቅን ያለነው እና የፍርድ ቤቱ ቀጠሮ እንደ ነገ ሆኖ አንድ ሁለት ሶስት ቀን ሲቀረው ነው መሰለኝ፣ በጊዜ የነበሩት አስተዳዳሪ እህቴ ጋ ደውለው፣ ወኪላችን ማለት ነው፣ ትንሽ ችግር አለ አሏት። እና ምንድነው ይሄ ችግር ስላቸው አይ ልጅቷ እናት አላት አሏት ተጣርቶ የለም ተብሎ ነው የተሰጠን እሷም ያላት ሰነድ በሙሉ ፋይል ውስጥ ያለው ነገር እንደዛ ነው እኛም እንደዛ አልተነገረንም ፕሮሰሱም ደግሞ ረዲ በዛ መንገድ ነው ሄደው ደነገጠች የተለየ ነገር አለው ይሄ ብላ ስጤት ምንም የተለየ ነገር የለም እና ሰውየው ምንም ችግር የለም እንደዚህም ቢሆን እኔ ፍርድ ቤት ቀርቤ እናት እንደሌላት ትናገራለሁ ምንም ለአንቺ ምን የሚያሳስብች ነገር የለም አሏት እና እህቴ ደግሞ እንዴ እንደዘማ አናደርግም ለማንኛውም እኔ ሰለሞንና ሶፊን ደውዬም የተፈጠረ ነገር አለ ብዬ ነግራለሁ አለች። ከዛ በፊት ግን እንደአጋጣሚ ሆኖ ሌላ የግል ድርጅት ነበረ ጉዲፈቻ የሚሉና እነሱን በጣም ትረዳ ሴትዮ ነበረች። እሷ በመሀል ትረዳን ነበረ እና የምታውቀው ፖሊስ ነው መርማሪ። ይቺ ልጅ ታሪኳ እናቷዋ እንደወለደቻት በጣም ትታመማለች። ምንም ቤተሰብ የላትም፣ ይረዳት ሰው የለም። እና እናትየዋ ሆስፒታል መግባት ነበረባት። ልጅቷ በዛ ጊዜ እናትየዋ ሆስፒታል እስከምትወጣ ድረስ ምንም ማሳዳጊ የሚረዳት ዘመድ ስለሌለ ነው ክበበ ፀሐይ ህጻናት ማሳደጊያ የገባችው። እንግዲህ አሬንጅመንቱ እናትየዋ ተሽሏት ስትመጣ ልጅቷን ለመውሰድ ነው። እኛ ደግሞ የተሰጠ ልጅቷ ምንም እናት እንደሌላ ወላጅ እንደሌላ ወድቃ እንደተገኘች ነው። ወረቀቱም የሰጡት የነበረው ወረቀት ሁሉ የሚያሳየው መጨረሻ ላይ ያ ፖሊስ በግል ድርጅቱ በኩል እህት የተዋወቀችው ፖሊስ እንዳጋጣሚ ሆኖ እሱ ፖሊስ ነው ልጅቷን እዛ ህጻናት ማሳደጊያ ያስገባውና ሲነገረው፣ ይህ እንደዚህ ነገር አጋጥሞናል ሲባል እንዴ ይሄማ እናት አላት ን ያቃሉ ኔ ራሴ ነኝ ያስገባዋት አለ። እህቴ ሄዳ አጣራች ሁኔታውም፣ እና ፍርድ ቤት ሲቀርቡ እናትየዋ ተገኘች። እናትየዋ እናገረቻት እህቴ እኛ እንደዚህ አይነት ችግር ውስጥ እያለ እናትየዋ ድና ህጻናት ማሳደጊያው ሄዳ ልጄን ስጡኝ ስትል ሞታለች ተብሎ ነው የተነገራት እና የሟች ዴት ሰርቲፊኬት የሞት ማረጋገጫ ማረጋገጫ ተሰጥቷታል። በቃ ልጄ ሞታለች ብላ እብድ ሆና አልቅሳ ተስፋ ቆርጣ ነው እና በመሀል እንደዚህ ነገር ሲባል እናትየዋ እራሷ በጣም ደነገጠች እና የፍርድ ቤቱ ቀጠሮ ሆኖ ደርሶ እህቴ ስትሄድ ከሰውየው ከድርጅቱ ኃላፊ ያላትን ግንኙነት እህቴ ያቆመች ማለት ነው። እና የሚያውቁት ሰውየው እንደሚመጡና እንደሚመሰክሩ ነው። ልጇ እኛ እንደምትወስድ ነው። እህቴ እናትየዋን ቀጠሮ በዚህ ቀን ነው እንድትገኝ አለቻት። ተራቸው ደርሶ ሰውየው ተነስተው፣ ያው ዳኛው የሚጠይቁት አለ። የተወሰነ ጥያቄ እናት እንደሌላት በትክክል የተሰራው እናት የላትም ብለው ሰውየው ካረጋገጡ በኋላ እህቴ ተነስታ ለአንድ የምናገረው ነገር አለ ብላ ታሪኩን አስረዳች። እንደውም እናትየዋን አምጥቻታለሁ ብላ እናትየዋ መጣች። በህይወት የለችም፣ ሞታለች ተብላ እንደዚህ አይነት ነገር ሲያጋጥማት በጣም አዘነን። ከልጅቷ ጋር ኦልሬዲ የኢሞሽናል ኮኔክሽን ፈጥረናል ልጃችን ብለናል። እና እናትየዋ ተገኘች ሲባል ትልቅ ሀዘን ውስጥ ነው የገባ ነው። የእናትየዋ ደግሞ ከኛ በላይ ያሳዘን። ትንሽ ከተረጋጋን በኋላ ምንድን ነው ያልነው እናትየዋ ሙሉ ፈቃድ ሆኖ ልጄ ወጥታ በጉድፈቻ መልክ ብትሰጥ እና እነሱ ቢያሳድጓት የእኔ ምርጫ ነው ፈቃደኛ ነኝ ካለች ልጅቷ ኦልሬዲ ልጃችን ነን ብለን ስለተቀበልናት እንወስዳታለን፣ ግን የእናትየዋ ውሳኔ ነው እንጂ የኛ ውሳኔ አይደለም ብለን ወሰነ። እናትየዋ ደግሞ ስትጠየቅ ዳኛውም እንደውም አንድ ሁለት ጊዜ ነው የጠየቋት። ለልጅሽ ይሄ ትልቅ እድል ነው እና አንቺ እንደዚህ ለማሳደግ አቅሙ አይኖርሽ ይሆናል ስትባል እኔ ደሃ ነኝ አልችልም፣ ግን ልጄ ናት ልጄ ነው ማሳደገዋል በሱ እኛም እንደሱ ከሆነ እንስማማለን ብለን ሁለተኛ ልጅ አጣን ማለት ነው። የማሳደጊያው ኃላፊ ያደረጉት ትክክለኛ ያልሆነ አሰራር እንደሚጎዳችሁም ታውቁ ነበረ። ትክክለኛ እናቷ ልጅቱን እንድታገኝ እናንተም በአግባብ ያልሆነ ልጅ እንዳትወስዱ ነው ያደረጋችሁት። ልጅቷን ሊያሳጣችሁ እንደሚችል ታውቁ ነበረ። ህብረታችሁ አማካኝነት የተወሰደው እርምጃ እኛ ከመጀመሪያውም በትክክል የሆነ ነገር መስራት ነው የፈለግ ነው። ከእኛ በላይ እናትየዋ ናት ያሳዘነችን እና ይሄን ያጋጠመን ነገር የወሰድነው እኛ እኛ እንደዚህ ስላጋጠመን እናትየዋ ልጇን አገኘች። ሌላ ሰው በእኛ በኩል ሌላ ቢሆን ኖሮ ምል ብዙ ነገር ስለሚደረግ እናትና ልጅ ላይገናኙ የሚችልበት ነገር አግባብ ባልሆነ መንገድ ልትወሰድ ትችል ነበር ትችል ነበረ። በቃ እናቷን አገኘች። በአንድ በኩል ስናዝን ልጃችን ናት ብለን በእኛ ስር ብዙ ጊዜ ቆይታለች። ይች ልጅ ምን ያህል ጊዜ ቆየች? ወደ አራት ወር አካባቢ ነው። በዛ ላይ ትታመም ነበረ። እኛ ራሳችን እዛ እያለን ከመመለሳችን በፊት አንድ ሁለት ጊዜ ሆስፒታል ወስደናታል። ያው ቤተሰብ የሚያጋጥመው ነገር ልጅ ሲታመም ትሰጋለህ፣ ትረበሻለህ። እነሱ ነገሮች ሁሉ አሳልፈናል። እና ተመልሰን ስንመጣ ቤታችን ትመጣለች ብለን ፎቶግራፏን በየክፍሉ ለጥፈን ለመዘጋጀት ማለት ነው። ያንን ሁሉ ማጣት ቀላል ነገር አይደለም። ከሁሉም በላይ ግን ደግሞ እናትና ልጅ ተገናኙ። እኚህም ሰውዬ ደግሞ ከስራ ተባረሩ። ካላግባብ የሰሩት ነገር አጋለጣቸው። ድርጅቱ ደግሞ አንድ ያስደሰተን ነገር ተመልሰን ትንሽ እረፍት ወሰድን። ከዚህ ቦታ ለእኛ ኤሞሽናሊ በጣም የሚያሳዝን መንፈስ የሚጎዳ አጋጣሚ ነበርና፣ መንፈስ የሚጎዳ አጋጣሚ ነበር። ትንሽ እረፍት እንውሰድ ከእነዚህ ነገር እንረጋጋ ብለን ተረጋጋን። ተመልሰን ሌላ ፕሮሰስ ውስጥ ከመጀመራችን በፊት እና ተመልሰን ደግሞ ከስድስት ወር አንድ አመት የሚሆን ቆየን ማለት ነው። እንደገና ለመጀመር ተመልሰን ነገሮችን ስንጀምር ነገሮች ሁሉ ተሻሽለው አሰራሩ በጣም ተሻሽሎ እና እንደም ብዙ ሰው እረዱን፣ የደረሰብንን አጋጣሚ አይተው ተባበሩን፣ እረዱን እና ያጋጠመን ነገር የተሻለ ሆኖ ማግኘታችን ደግሞ ይሄ ነገር ወይኛ በመጥፎ ነገር ያጋጠመን ብዙ ነገሮች አምጥተዋል እና ያው ብዙ ነገሮች ያጋጥመዋል በህይወት ላይና እና በቃ ያንን ለማድረግ ነው ብለን ተጽናናቸው፣ በዛ ተጽናናን። አሰራርን የመለወጥ ያህል ተጽዕኖ ሲያሳድር ከአንድ ድንገተኝነትም የሚያልፍ ነውና የተሻለ ስሜት ሊፈጥር መቻሉ ግልጽ ነው። ልጅ ማሳደግ እንዲሁም ደግሞ በተለይም ጉዲፈቻ የራሱ ፈተናዎች አሉት። የተለዩ አጋጣሚዎች ነበሯችሁ። ሁለት ልጆች ለማሳደግ ያደረጋችሁት ሙከራ አስቸጋሪ ነበር። በኋላ ላይ ሶስተኛው ሙከራ ምን ሆነ? መጨረሻ ሙከራቸው የመጨረሻ ሙከራችን በጣም የተሳካ ነው የሆነው ትንሽ የምናደርገውን ነገር ለወጥ አድርገን ነው የጀመር ነው። ሶስተኛ ጊዜ ስንጀምር አንደኛ በፊት የደረሱብንን ችግሮች በማስታወስ ተስፋ አላስቆረጣቸው ተስፋ አልቆረጥ ነው። በጣም የምንፈልገው ነገር ነው። ልጆች በጣም እንወዳለን። መጀመሪያ እንዳል ነው በደረሰብን ምክንያት አላማችንን አንዘነጋም ብለን ነው የጀመር ነው እና ስንጀምር ምናለን በደረሰብን አጋጣሚ እነዚህ ልጆች ስላወቅናቸው ስላየናቸው ፕሮሰሱን አብረን ውስጥ ገብተን አብረን ስላደረግ ነው የሆነ ኢሞሽናል አታችመንት ነበረንና በዛ ቅርበት ተፈጥሯል ተፈጥሮ ነበረና ና የተጎዳነውም በዛ ምክንያት ነው። እና አሁን ሶስተኛ ስንጀምር የምናሳድገውን ልጅ ማን ይሁን ምንም አንመርጥም፣ ፕሮሰሱ አልቆ ከፍርድ ቤት ውሳኔ እስከምናገኝ ድረስ አንተዋወቅም ብለን ወሰንን። እና በእህቴና በሶፊ እናት እናንተ ልጁንም ምረጡ ፕሮሰሱን ጀምሩ ከዚህ የሚያስፈልገውን ነገር እኛ እናደርጋለን ማዋቅም አንፈልግም ፎቶግራፍም ማየት አንፈልግም ልክ አለቀ ሲባል ብቻ ፍርድ ቤት ውሳኔ ሲሰጥና ቺ ልጅ ወይ ይሄ ልጅ የሰለሞንና የሶፊ ነው ሲባል ያኔ ያኔ ነው ፎቶግራፍን ማየት ምንፈልገው ብለን እነሱ ጀመሩልን እና ደውለው አንዳንድ ምርጫ ነበራቸው። የስንት ወር ይሁን እንደዚህ ምናምን ሲባል በቃ እናንተ ወስኑ መግባት አልፈለጋቸውአልፈለግ ነው ብለን እነሱ መረጡ። እና ሴት ልጅ እንግዲህ ቤተክርስቲያን የተገኘችው ልጅቷ የአንድ ወር ወይ የሁለት ወር አካባቢ የምትሆናት በግምት ነው እንትን ያሉት እሷን መረጡ። ፕሮሰሱን ጀመርን። እና ፕሮሰሱን ደግሞ መጀመሪያ በደረሱብን ችግሮች ምክንያት ያልተባበረን የድርጅት ኃላፊ ወይንም በዛ በክበበ ፀሐይ የህፃናት ማሳደጊያ ድርጅት ውስጥ ያሉ በሴቶች ጉዳይ ሁሉም የእኛን ችግር አውቆት ነበር እና ሁሉም ሰው ነበር የያዘ ነው። አድማጮች ከአቶ ሰለሞን ደማና ና ከወይዘሮ ፋንታነት ተፈራ ጋር የጀመረው ወጋ አልተቋጨም። በሚቀጥለው ፕሮግራማችን ቀሪውን ይዘን እንመለሳለን። ሰፋ ያለ ታሪክ ነው እንግዲህ ሄኖክና ቆንጅት አሉላ የሶስት ህጻናት ብለን ነበር። የሁለቱን ታሪክ ሰምተናል። የአንዱን ተጨማሪ ታሪክ ጨምረህ በቀጣይ ክፍል እንደምታቀርብ ነው እንግዲህ። ትክክል ነው ሄኖክ፣ እንዲያውም የመጀመሪያውን ልጅ ገጠመኝ ነው ያላነሳ ነው ወደ ኢትዮጵያ ከሄዱ በኋላ አካሄዱ፣ ስርአቱ፣ ደንቡ ራሱ ምን እንደሚመስል በየደጃፉ የሄዱበትን ሁኔታ ያስታውስናል። ወደ ኋላ ነው እንግዲህ ታሪኩን የምንተርከው እሱን የሚመለከተውና ቀሪውን ደግሞ በሚቀጥለው ፕሮግራማችን። በጣም ጥሩ። በሚቀጥለው ሳምንት እንድታደምጡ እንጋብዛችኋለን።